ምስራች ድምጽ ነው ተስፋ ለሴቶች።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 ሰላም ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ምሕረት ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። አሁን እንግዲህ ዛሬም እንደ ከዚህ በፊቱ ሁሉ ልዩ ልዩ ዝግጅቶችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ውስጥ ስለ ውሃ ጥቅሞች ያዘጋጀነውን ይዘን ቀርበናል። እናንተም አድማጮቻችን እስከ ፍጻሜ ቆይታችሁ ፕሮግራማችንን እንድትከታተሉ ከወዲሁ እንጋብዛችኋለን። ፕሮግራሙን አዘጋጅቼ በማቅረብ ነስራት ፈይሳና፣ በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እንግዲህ ወደ ፕሮግራማችን ከማለፋችን በፊት እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። አምላካችን እግዚአብሔር ሆይ፣ በጌታ በኢየሱስ ስም እናመሰግናለን። ይህንን የሰላሳ ደቂቃ ቆይታችንን እንድትባርክልን፣ እንድታስተምረን፣ እንድትመክረን በጌታ በኢየሱስ ስም እንጸልያለን። አሜን። ጀምረው አንድ ስኒ ቡና አሊያም አንድ ብርጭቆ ሻይ በመጠጣት ነው። ይህን የምናደርገው ደግሞ ለሰውነታችን ሙቀት ለመስጠትና መንፈሳችንን ለማነቃቃት ነው። ምግብ ከተመገበን በኋላም ቀዝቃዛ ውሃን የመጎንጨት ልምድ ነው ያለን። ጥናቶች እንደሚያመለክቱት ግን ከቀዝቃዛ ውሃ ይልቅ ሞቅ ያለ ውሃን በተለይ ማለዳ ላይ መጎንጨት ሰውነታችንን ከበሽታ ከመከላከል አንስቶ ያለ እድሜ ከሚመጡ የእርጅና ምልክቶች ለመከላከል ያግዛል። በአዩርቬዲክ የስነ ምግብ ኮሌጅ የስነ ምግብ ሳይንስ ተመራማሪ የሆኑት ሚትሶቫንስ ስቴላ ማለዳ ላይ ሞቅ ያለ ውሃን መጠጣት ለሰው ልጅ ያለውን ጠቀሜታ እንደሚከተለው አስቀምጠውታል። የመጀመሪያው የምግብ መፈጨትን ወይም ልመትን ያፋጥናል። ማለዳ ላይ ሙቅ ውሃ ሲጠጣ አንጀት እንዲጠነክር ያደርጋል። ይህ ደግሞ በተዘዋዋሪ ሰውነታችን የማያስፈልጉትን ነገሮች በማስወገድ የሚኖረው ሂደት ፈጣን እንዲሆን ያደርገዋል። በዚህ ጊዜ ሰውነታችን ውስጥ የሚገኙ መርዛማ ነገሮች በፍጥነት ወደ ውጭ እንዲወጡ በማገዝ ውስጣዊ የሰውነት ክፍላችንን የማጽዳት አገልግሎት ይሰጣል። ውሃም ሆነ ሌሎች ፈሳሾች ለሰውነታችን ከሚሰጧቸው ጠቀሜታዎች አንዱ የምንመገበው ምግብ በቀላሉ እንዲሰባበርና የመፈጨት ሂደቱ ዝግጁ እንዲሆን ማድረግ ነው። ማለዳ ላይ በተለይ ምግብ ከመመገባችን በፊት ሙቅ ውሃ መጠጣት ደግሞ የምንመገበው ምግብ በፍጥነት እንዲሰባበር ያግዛል። ይህም የምግብ ልመቱ ቀላል እንዲሆን ያግዘዋል ማለት ነው። በተቃራኒው ምግብ ከተመገብን በኋላ ቀዝቃዛ ውሃ ስንጠጣ በተመገብነው ምግብ ውስጥ የሚገኘው ዘይት ወይም ቅባት ጠንካራ እንዲሆን ስለሚያደርገው ስብ በአንጀታችን ውስጥ እንዲከማች ያደርጋል። በቀዝቃዛ ውሃው ላይ በረዶ ጨምረን ስንጠጣ ደግሞ በተመገብነው ምግብ ውስጥ የሚገኙና ለጤናማ የምግብ ልመት የሚያግዙ ማዕድናት እንዲጠፉ ያደርጋል። ከዚህም የተነሳ ምግብ ከተመገብን በኋላ በጣም ቀዝቃዛ ውሃ መጠጣት የማይመከር ሲሆን መጠጣት የሚፈቀደውም ምግብ ከተመገብን ቢያንስ ከሃያ ደቂቃ በኋላ መሆን አለበት። ነገር ግን ሙቅ ውሃ በምንጠጣበት ወቅት እንዲህ አይነቱን ችግር ማስወገድ እንችላለን። ሁለተኛው የሆድ ድርቀትን ይከላከላል። ይህ ድርቀት ብዙውን ጊዜ የሚከሰተው በሰውነታችን ውስጥ የሚኖረው የውሃ መጠን አነስተኛ በሚሆንበት ጊዜ እንደሆነ ነው ባለሙያዎች የሚገልጹት። ይህ ድርቀት ችግር በአብዛኛው የሚሰማውም ከተመገብ ነው ምግብ ውስጥ አላስፈላጊ የሆነውን ነገር በማስወገድ ወቅት ነው። ይህን ችግር ለመፍታት ደግሞ ማለዳ ላይ አንድ ብርጭቆ መጠጣት ያስፈልጋል። በተለይ በባዶ ሆድ አንድ ብርጭቆ ሙቁሃን በመጠጣት የአንጀት እንቅስቃሴ አመቺ እንዲሆን እንዲሁም የምንመገበው ምግብ የደቀቀና በአንጀት ውስጥ ለማለፍም የተመቻቸ እንዲሆን ያደርገዋል። በዚህ ጊዜ ለሰውነት የሚያስፈልጉ ነገሮች በቀላሉ ወደ ደም እንዲቀላቀሉና የማያስፈልጉት ደግሞ ከሰውነት እንዲወገዱ ባወጋገዱ ወቅትም ችግር እንዳይገጥም ያግዛል። ሶስተኛው ህመምን ያስታግሳል። ሙቅ ውሃ በተፈጥሮ የተዘጋጀ የቤት ውስጥ ሕክምና መስጫ ነው ይባላል። ይህም ሊሆን የቻለው ሙቅ ውሃን መጠጣት ከትንሹ ራስ ምታት ህመም ጀምሮ እስከ ትላልቅ ህመሞች ድረስ መፈወስ የሚችል በመሆኑ ነው። ከሙቅ ውሃ የሚገኘው ሙቀት በተለይ በሆድ አካባቢ የሚገኙ ጡንቻዎችን የተፈጥሮ ይዘታቸውን ይዘውና ለስላሳ ሆነው እንዲቆዩ የማድረግ አገልግሎት አለው። እነዚህ ጡንቻዎች ለስላሳና በቀላሉ መንቀሳቀስ የሚችሉ ሲሆኑ ድንገት የሰውነት መኮማተርና የጡንቻ መሸማቀቅ እንዳይከሰት ያግዛል። ከዚህም በተጨማሪም ሙቅ ውሃን መጠጣት በቆዳችን ውስጥ የሚኖረውን የደም ዝውውር ፈጣን እንዲሆን ስለሚያደርገው የተኮማተሩ ጡንቻዎች እንዲፍታቱም ያደርጋል። በወር አበባ ዑደት ወቅት በሆድ አካባቢ የሚፈጠረውን ሕመም ለማስታገስም ሙቅ ውሃ መጠጣት እጅግ ጠቃሚ ነው። ሌላው ክብደትን ለመቀነስ ያግዛል። የሰውነት ክብደት ለመቀነስ የተለያዩ ሙከራዎችን የሚያደርጉ ሰዎች ሙቅ ውሃ ማለዳ ላይ መጠጣትን በእነዚህም ሙከራዎቻቸው ውስጥ ቢያካትቱ ውጤታማ ይሆናሉ። ይህ የሚሆንበት ምክንያትም ሙቅ ውሃ የሰውነት ሙቀትን መጠን በመጨመር በሰውነት ውስጥ የሚኖረው ስብ እንዲቀልጥ የማድረግ አቅም ስላለው ነው። በሌላ በኩል ደግሞ የሰውነት ሙቀት ሲጨምር ምግብ የሚፈጭበት ፍጥነትም ይጨምራል። ይህን ሂደት ለማከናወንም ሰውነታችን ኃይል ስለሚያስፈልገው በሂደቱ ውስጥ በርካታ ካሎሪዎች ከሰውነት እንዲቃጠሉ ያደርጋል። በዚህ ብቻ ሳያበቃም ጨጓራ፣ አንጀትና ኩላሊት በተቀናጀ መልኩ የተሻለ ተግባር እንዲያከናውኑ ያግዛቸዋል። ማለዳ ላይ በምንጠጣው ሙቅ ውሃ ውስጥ ሎሚ ጨምሮ መጠቀምም ከውሃው መሞቅ የተነሳ በአብ ውስጥ የሚፈጠረውን የሙቅ ውሃ ጣዕም ከማስተካከልም ባለፈ ጠቀሜታ አለው። በሎሚ ውስጥ የሚገኘው ፔክቲም የተባለው ንጥረ ነገር ከሙቅ ውሃው ጋር ሲደባለቅም በሰውነት ውስጥ የሚገኘውን ስብ በቀላሉ እንዲሰባበርና እንዲወገድ የማድረግ እንዲሁም የምግብ ፍላጎትን ለመቆጣጠር ያገለግላል። የደም ዝውውርን ይጨምራል። ሙቅ ውሃ በምንጠጣበት ወቅት በሰውነታችን ውስጥ የሚገኘው ስብ ስለሚወገድ የነርቭ ስርዓታችን መጨናነቅ አይታይበትም። በሰውነታችን ውስጥ የሚገኙ መርዛማ ነገሮች በቀላሉ ስለሚወገዱም በደም ስራችን የሚከናወነው የደም ዝውውር ቀላል ይሆናል። በመሆኑም የምንጠጣው ሙቅ ውሃ ደም ለሁሉም የሰውነት ክፍላችን በቀላሉ እንዲደርስና ለእንቅስቃሴያችንም በቂ ኃይል እንድናገኝ ያግዛል። ይህ በሰውነታችን ውስጥ የሚፈጠረው ፈጣን የደም ዝውውር ደግሞ የሰውነት ጡንቻዎች ተፍታተው እና ስራቸውን በአግባቡ ማከናወን እንዲችሉ ያግዛቸዋል። ሌላው ሙቁሃን የመጠጣት ጥቅም እርጅናን ይከላከላል። እርጅና ወቅቱን ጠብቆ የሚከሰት ሂደት እንደመሆኑ እርጅናን ማስቀረት አይቻልም። ነገር ግን ከእርጅና እድሜ ቀድሞ በሰውነት ላይ የሚከሰቱ ነገሮችን በመከላከል በእድሜ ደረጃን የጠበቀ ሰውነት እንዲኖር ማድረግ ይቻላል። እነዚህን ችግሮች ደግሞ ማለዳ ላይ አንድ ብርጭቆ ሙቁሃን በመጠጣት መቋቋም ይቻላል። ሙቅ ውሃ በሰውነት ውስጥ ተቀምጠው የቆዳ መጨማደድን የመሳሰሉትን ያለእድሜ እርጅናን የሚጠቁሙ ነገሮችን የሚያመጡ መርዛማ ንጥረ ነገሮችን ለማስወገድ ያግዛል። በተለይ በሴቶች ውስጥ የሚገኙ በርካታ ሆርሞኖች በዚህ ከሙቅ ውሃ ከሚገኘው ሙቀት ጋር በመቀናጀት በሴቶች ላይ የሚከሰቱ ያለድሜ እርጅናና ና ከዚሁ ጋር ተያይዞ የሚከሰተውን የሆድ ድርቀት ለመከላከል ያግዛል። ሙቅ ውሃውን በምንጠጣበት ወቅትም በጣም የሚያቃጥል ከሆነ በአፋችን ውስጥና በምላሳችን እንዲሁም በጉሮሯችን ዙሪያ የሚገኙ ህዋሳትን የመጉዳትና የመግደል ጉዳት ሊያደርስ ይችላል። በመሆኑም ውሃው ከተፈላ በኋላ በአፍና በምላስ የተመጣጠነ ሙቀት እስከሚኖረው ድረስ በማቆየት ምንም አይነት እንደ ስኳር ያሉ ማጣፈጫዎችን ሳንጨምር መጠጣት ይኖርብናል። ከዚህም በተጨማሪ ለተለያዩ የህመም አይነቶች በሐኪም የታዘዙ መድኃኒት የሚጠቀሙ ሰዎች ሙቅ ውሃን ከመጠቀማቸው በፊት ስለ ጥቅምና ጉዳቱ ሐኪም ማማከራቸውን መዘንጋት የለባቸውም። እንግዲህ የዛሬው ፕሮግራማችን ትኩረት ሞቅ ያለ ውሃ በባዶ ሆዳችን መጠጣት የሚሰጠውን ጥቅም በማየት ላይ ነው። ለማጠቃለልም ያህል ሙቅ ውሃ በመጠጣት በቀላሉ በርከት ያሉ የጤና ጥቅሞችን ማግኘት እንችላለን። ከነዚህም ውስጥ አንደኛ የምግብ መፈጨት ስርዓታችንን ያግዛል። ለብ ያለ ውሃን መጠጣት የምናዘወትር ከሆነ የምግብ መፈጨት ስርዓታችንን በማገዝ ምግብ በሆዳችን ውስጥ በቀላሉ እንዲፈጭ ያደርጋል። በተለይ ለብ ያለ ውሃውን የሎሚ ጭማቂ አድርገንበት የምንጠጣ ከሆነ ተጨማሪ የጤና ጠቀሜታዎች እንደምናገኝ ነው የሚነገረው። ሁለተኛው፣ የሕመም ስሜትን ያስታግሳል። በተለይ ሆዳችን አካባቢ ሕመም ሲሰማን ለብ ያለ ውሃ መጠጣት አይነተኛ የሕመም ማስታገሻ ነው። ሶስተኛው፣ የጠራ ቆዳ እንዲኖረን ይረዳል። ለብ ያለ ውሃን መጠቀም በቆዳችን ላይ የሚከሰትን በሽታ ለማከም እንደሚረዳ ተጠቁሟል። ይህም ቆዳችን ሙቀት ሲያገኝ ሰውነታችን የቆዳ ቀዳዳዎች እንዲከፈቱ በማድረግ ቆዳችን ላይ ያሉ ቆሻሻዎች በቀላሉ እንዲወገዱ ያደርጋል። ለብ ያለ ውሃን ከመጠጣት በተጨማሪም በፎጣ በመንከር ሰውነታችንን የምናሽ ከሆነ ቆዳችንን በቀላሉ በማከም ጥርት ያለ ቆዳ እንዲኖረን ይረዳናል። አራተኛው ክብደትን ለመቀነስ ያግዛል። ጠዋት ከእንቅልፋችን ስንነቃ ለብ ያለ ወይም ሙቅ ውሃን መጠጣት በተለይም እንደ ሎሚና ብርቱካን አይነት ጭማቂዎችን ቀላቅሎ መጠቀም በሽታ የመከላከል አቅማችንን ከፍ ከማድረግ ባለፈ ክብደትን ለመቀነስም በእጅጉ እንደሚረዳ ጥናቶች ያመለክታሉ። Goodbye. Uh -huh. ጣት ለጤና እጅግ ተስማሚ መሆኑን የጤና መሆኑ የስነ ምግብ ባለሙያዎች አዘውትረው ይናገራሉ። ውሃን የመጠጣት ልማድ ግን ብዙዎች የላቸውም። በቀን ከሁለት ሊትር በላይ የሚጠጡ እንዳሉ ሁሉ አንዳንዶች እንደውም አይጠማንም ይላሉ። አንቺስ ውድ እህቴ ሆይ ከየትኛው ወገን ነሽ? ጤናን ከገንዘብ ውሃን ከቀለብ የሚቆጥረው የለም ይላሉ አበው ሲተርቱ። ለዚህም ይመስላል ብዙዎች ለምግብና ለሌሎች መጠጦች የሚሰጡትን ስፍራ ያህል ለውሃ ሲሰጡ የማይታየው። ሰዎችን ውሃ ስለመጠጣት ልምዳችሁ አጋሩን ብለን ስንጠይቃቸው ብዙዎቹ የሚመልሱት መልስ የተለያየ ነው። በየዕለቱ አስበው በቂ ውሃን የመጠጣት ልምድ ያላቸው ብዙዎች አይደሉም። ሲቀልዱ ይሁን ወይም ከምር ለማወቅ ቢከብድም በሳምንት አንዴ ያሉ ወይም ውሃ በፈረቃ በሆነባት ከተማ ውሃን እንደ ልብ መጠጣት የማይታለም እንደሆነ የጠቆሙ፣ ንጹህ የመጠጥ ውሃን ማግኘት ቅንጦት የሆነበት አካባቢ መኖሩን ያስረዱም አሉ። የውሃ እንደ ልብ አለመገኘት ግን ውሃ ለሰውነታችን ጤና ወሳኝ መሆኑን አያስቆመውም። እንግዲህ ይህንን እንደ መግቢያ ካለን በተከታዩ መዝሙር ቆይታ እናድርግና እንመለሳለን። ፕሮግራማችን ትኩረት ስለ ውሃ ነው። ዝናብ ለመዝነብ ሲያንጠባጥብ ምን አይነት ስሜት ነው የሚሰማን? ምናልባት ለጓሮ አትክልታችን ወይም ለሰብላችን ጠቃሚ እንደሆነ እናስብ ይሆን? ወይም በፀሐዩ ሙቀት የጋለውን አካባቢያችንን በዝናብ ጠብታው ሊያቀዘቅዝልን ነው እንል ይሆን? አዎ እያንዳንዳችን ልዩ ልዩ ስሜት ይኖረናል። ዝናብ ሲዘንብ ወፎች መዘመር ይጀምራሉ፣ ምክንያቱም ወፎች ዝናብ ይወዳሉ። እርግጥ ነው እኛ የሰው ልጆችም ዝናብ ባይኖር ኖሮ እንዴት መኖር እንችል ይሆን በእርግጥ ያለ ውሃ መኖር እንችላለን ውሃ ለመጠጥ ለምግብ ማብሰያ የራሳችንንና የአካባቢያችንን ንጽህና ለመጠበቅ ያስፈልገናል ውሃ ለምና ለማዋት ክልት ያስፈልጋል ለመጓጓዣ ለልዩ ልዩ ፋብሪካዎችና ለኃይል ማመንጫ ውሃ ያስፈልጋል ያለ ውሃ መኖር አንችልም እንስሳት እንኳን ንጹህ ውሃ ፍለጋ ረጅም መንገድ ይጓዛሉ፣ ምክንያቱም ያለ ውሃ መኖር አይችሉም። የእግዚአብሔርም ቃል ስለ ዝናብ በብዙ ስፍራ ይናገራል። ዘሌዋውያን ምዕራፍ 26 ቁጥር 4 ላይ በስርዓቴ ብትሄዱ፣ ትእዛዜንም ብትጠብቁ፣ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ፣ ምድሪቱ ምህሏን ትሰጣለች፣ የሜዳው ዛፎችም ፍሬያቸውን ይሰጣሉ ይላል። እግዚአብሔር ዝናብን በተገቢው ሰዓት ይልካል። የእግዚአብሔር ቃል ደግሞ በዘዳግም ምዕራፍ 11 ቁጥር 14 ላይ እንዲህ ይላል እህልህን ወይንህንም ዘይትህንም ትሰበስብ ዘንድ በየጊዜው የበልጉን ዝናብና የክረምቱን ዝናብ ለምድራችሁ አወርዳለሁ ይላል። እንዲሁም በመዝሙር 147 ቁጥር 8 ላይ ሰማዩን በደመና ትሸፍናል ለምድርም ዝናብን ያዘጋጃል ሳርን በተራሮች ላይ ያበቅላል ለምለሙንም ለሰው ልጆች ጥቅም ይላል። እንዲሁም በኢሳይያስ ምዕራፍ 55 ቁጥር 10 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርን ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውንም ያደርጋል ይላል። እግዚአብሔር ለእኛ የላከውን ዝናብ መቀበል ምንኛ መታደል ነው። ታዲያ የዝናብ ውሃ አጠራቅመን ለወደፊት ለመጠቀም አስበን እናውቅ ይሆን? ውድ እህቴ ወይ በዓለም ላይ ካለው ውሃ አንድ እጁን ብቻ ነው የሰው ልጆች የሚጠቀሙት። ሌላው ዘጠና ዘጠኝ እጁ ጨዋማና ወደ በረዶነት የተቀየረ ውሃ ነው። ያም በባህርና በውቅያኖስ ውስጥ ያለው ማለት ነው። የቀዘቀዘው ማለትም ወደ በረዶነት የተቀየረውን ደግሞ እንዳንጠቀም በብዙ ርቀት ላይ ነው ያለው። በምድር ላይ የሚኖሩ ሰዎች ቁጥር እጅጉን እየጨመረ በመጣ መጠን የምንጠቀመው የውሃ መጠንም እንደዚያው ይጨምራል። ለዚህ ነው እንግዲህ የምናገኘውን ውሃ በማስተዋል መጠቀም ያለብን። አትክልቶችን ስናጠጣ፣ ጠዋት ወይም ማታ ቀዝቀዝ ሲል ቢሆን ይመረጣል። ምክንያቱም ቀን ቀን ብናጠጣ ተኖ ሊያልቅ ይችላልና ነው። እቃ ስናጥብና የተለያዩ ልብሶችን ስናጥብ እጣቢውን ለሽንት ቤትና ለመሳሰሉት መጠቀም ሌላው ውሃን የምንቆጥብበት መንገድ ነው። ቧንቧን በአግባቡ መክፈት መዝጋትና የሚያንጠባጥብ ከሆነ ማሰራት ውሃን ለመቆጠብ ይረዳል። በመጽሐፍ ቅዱስ ንጉሥ ዳዊት በመዝሙር በቅንፍ 23 ቁጥር አንድና ሁለት ላይ እንዲህ ብሏል እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል፣ ይላል ንጉሥ ዳዊት። በጣም ብዙ ሥራ የነበረው ሰው ቢሆንም ከእግዚአብሔር ጋር የነበረው ጊዜ ግን ልክ እርግጥ እንዳለ ውሃ ነበር። ውስጣችን ሲጠማና ውሃ አግኝተን ስንጠጣ ውስጣችን የሚሰማው እርካታ እጅግ ደስ የሚል ነው። ምክንያቱም ሰውነታችን ውሃ ሲያገኝ ይታደሳል፣ ኃይልም ያገኛል። ልክ ነው። የሰውነታችን አብዛኛው ክፍል ከ ሰባ እስከ ሰባ አምስት እጁ ውሃ ነው። ውሃ ለእያንዳንዱ የሰውነታችን ክፍል አስፈላጊ ነው። ውሃ የሰውነታችንን የሙቀት መጠን ለማስተካከል ይረዳል። የተመገብነው ምግብ በአግባቡ እንዲፈጭና ወደ ሰውነት እንዲሰራጭም ያደርጋል። ልብ፣ ኩላሊትና ጉበት ስራቸውን በአግባቡ እንዲሰሩ ያስችላል። እንዲሁም አሲዶችንና ቆሻሻን ከሰውነታችን እንዲወገድ ያደርጋል። ውድ እህቴ ሆይ ከቤት ውጪ በምትቆይበት ጊዜ ማለትም ገበያ ለቅሶና የመሳሰሉት ቦታዎች ስትቆይ ለረጅም ሰዓት በቂ ውሃ ባለማግኘትሽ ምክንያት ሽንት አይመጣብሽም ይህ ማለት ኩላሊትሽ እየተቸገረ ነው ምክንያቱም ቆሻሻ ከሰውነትሽ መወገድ አለበት ነገር ግን ውሃ የለም ስለዚህ ውሃ መጠጣት በጣም አስፈላጊ ነው በቀን ቢያንስ ስምንት ብርጭቆ ውሃ መጠጣት አለብሽ ታዲያ ይህ ውሃ ንጹሕ መሆን አለበት። ውሃ የምናጠራቀምባቸው ዕቃዎች ንጽሕና በሚገባ መጠበቅ አለበት። የምንቀዳው ውሃም ንጹሕ መሆን አለበት። ብዙ ጊዜ ሳይቆይ ቶሎ ቶሎ እየቀየርን መጠጣት አለብን። ግርማ አስፈሪ፣ ተወዳዳሪ ሆ ተወዳዳሪ በትረ መንግሥት በዓለም የታወቀ

እንግዲህ፣ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ። Sou sim!